እሰጥ አገባ በአዲስ አበባ ና በዩናይትድ ስቴትስ ቴክሳስ ኦስተን ከተማ በሁለት ጋዜጠኞች መካከል የተጀመረ ክርክር በዛሬው ዕለት እውን ወደሆነ ወደ አንድ አዲስ ክስተት የሚወስድ ነው የኢትዮጵያ ፓርላማ የአስቸኳይ ጊዜ አዋጁ ዛሬ መስደጉን አስታውቋል ለመሆኑ ይህ ውሳኔ ሀገሪቱ ባለችበትም ሆነ በምትሄድበት አቅጣጫ ላይ ምን አይነት አንደምታ ይኖረው ይሆን የዋዜማ የኢንተርኔት ሬዲዮ አዘጋጁ አርጋዋሽኔ ና የሆና አፌርስ የኢንተርኔት አንድ አዘጋጁ ዳንኤል ብርሃኔ ይከራከሩበታል። የፕሮግራሙ አዘጋጅና አቅራቢ አዝላ ከበደ። ዳንኤል ብርሃኔ ከአዲስ አበባ፣ አርጋዋሽኔ ከዚህ ከዩናይት ስቴትስ ለሰጥ አገባ ዳግም ተመልሳችኋል። ትኩስ የዜና ርዕሶችን ተከታትሎ እጅ በእጅ የክርክር ሂደት የሚያስተናግደው ሰጣ ገባ ዛሬ ምናልባትም ከጥቂት ሰዓታት በፊት ወደ ተወሰነ ጉዳይ ይወስደናል። በቅርቡ የሚኒስትሮች ምክር ቤት ይፋ አድርጎት የነበረው የአስቸኳይ ጊዜ አዋጅ በአነስተኛ ድምፅ ብልጫ ዛሬ በፓርላማ መጽደቁ ነው የተነገረው። እስኪ ዜናውን ከሰማችሁበት እንንደርደር። ከአዲስ አበባ ልጀምርና ዳንኤል፣ ይህ የአስቸኳይ ጊዜ አዋጅ አሁን ባለው ሁኔታ ሲጸድቅ ምን አይነት አንድምታ አለው የአስቸኳይ ጊዜ አዋጁ? ከመጽደቁም በላይ የጸደቀበት ሁኔታ ማለትም ባለፉት ሁለት ቀናት ከፓርላማ አባላት ጋር ውይይቶች ነበሩ፣ ስላሳጸሙ ውይይቶች አድርገዋል። በዚህ ጊዜ ምንድን ነው የሚሰራው የሚለውንም የአራቱ ፓርቲ ሊቀመንበሮች ተገኝተው፣ ስለዚህ ከዛ አንጻር ዝም ብሎ ኖርማሊ አንድ እንደሚጸድቅ አስቸኳይ ጊዜ አዋጅ እንዳለፈው ጊዜም ሳይሆን ካለፈው ጊዜ በተሻለ የሚሰሩበትና ሲሪየስሊ የሚወስዱት ጊዜውን የሚጠቀሙበት አድርጌ ነው እንዳስብ ያደረግኝና ዞሮ ዞሮ የተሻለ ነገር ሊኖር ይችላል ነገሮች ሊስተካከሉ ይችላሉ መረጋጋት ሊመጣ ይችላል፣ የሚል ተስፋ ፈጥሮብኛል። አርጋው ዳንኤል ተስፋ አሳድሮብኛል፣ የመረጋጋትና የተሻለ ሁኔታ ይፈጠራል ነው የሚለው። አንተስ ምን አንድምታ አለው ትላለህ? የውሳኔ ይህ ህግ፣ እኔ በተቃራኒው ነው ያሳደረብኝ ስሜት። የአስቸኳይ ጊዜ አዋጁ መጽደቅ የሚያስገርም ነገር ባይሆንም፣ ምክንያቱም አንድ መቶ ፐርሰንት በገዥ ፓርቲና ጋሩ በተያዘው ፓርላማ ውስጥ ይህ አዋጅ አይጸድቅም ብሎ መጠበቅ የዋህነት ነው። እንደውም የተወሰኑ ሰዎች ድምፅ በመንፈግና በመቃወም ተቃውሟቸውን ለማሰማት መሞከራቸው የተለየው ነገር እሱ ነው። ከዛ ባሻገር ግን የማይጠበቅ አልነበረም። አጠቃላይ ሀገሪቱ ካለችበት ችግር አንጻር ስመለከተው ግን የአስቸኳይ ጊዜ አዋጁ የበለጠ ፍርሃትን የሚያመጣ የበለጠ ስጋትንም አብሎ ነው የሚታየኝ እና ለችግሩ መፍትሄም አይደለም እና በገዥ ፓርቲ በኩል እንዴት እንደታየ አላውቅም። በቀጣዮቹ ቀናትና ሳምንታት እንደገና ወደ አዲስ ዙር ቀውስ እንደምንገባ ከወዲሁ የሚጠቁም ይመስለኛል። ሁለት እርስ በእርሳቸው መተያየት የማይችሉ ሀሳቦች የተጋፈጥን ይመስላል። በአንድ በኩል ተስፋ አሳድሮብኛል ይላል ዳንኤል፣ ስጋት እዳሳደረብን የገለጽከው አርጋውና ዳንኤል። እስኪ የአርጋውን ስጋት አሁን ካለው ሁኔታ ወደ ተሻለ አዝማሚያ የሚያመጣ ሳይሆን ይልቁንም ወደ ባሰ ሁኔታ ይወስድናል ነው ስጋቱ። የአርጋውን ስጋቶች እጋራቸዋለሁ። በዋናነት የሚጋራቸው ስጋቶች ሁለት ናቸው። አንደኛ የጸጥታ ኃይሉ በየቦታው የሚመደቡ የጸጥታ ኃይል ኃይልን አላግባብ ሊጠቀም ይችላል፣ የሰዎችን መብት ሊጋፋ ይችላል። ይህ አንድ ስጋት ነው። ሁለተኛ፣ ሌላ ማለት የመፍትሄው አካል ሳይሆን ይቀራል ዝም ብሎ የባከነ አስቸኳይ ጊዜ አዋጅ ሊሆን ይችላል የሚል እነዚህ ሁለት ስጋቶች ይጋራቸዋለሁ። እነዚህን ሁለት ስጋቶች ቅድም እንዳልኩት ትናንትናና ከትናንት ወዲያ በነበረ ውይይት ያው ዛሬም እንደገና ተወያይተዋል። ኦፊሻሊ ግን ትናንትና ከትናንት ወዲያ በፓርቲ ድርጅታዊ ስብሰባ ማድረግ እነዚህ ነገሮች አንስተው በዝርዝር ተወያይተውባቸዋል። ስለዚህ ከዛ አንጻር ኮማንድ ፖስቱም እነዚህ ነገሮች ታሳቢ አድርጎ ነው መንቀሳቀስ የሚችለው። ምክንያቱም የዛሬ ስድስት ወርም ለፓርላማው ሲያቀርብ ተማሳይ ክርክር እንደሚገጥመ ያውቃል። ዝም ብሎ እንደ ከዚህ በፊቱ ብላንክ ቼክ ማለት ዝም ብሎ ነፃ መብት አይደለም የተሰጠው፣ ሰፋ ካለ ውይይትና ክርክር በኋላ ነው ማለት በደንብ ሲቪክስ ነው የተወሰዱት። እነዚህ ነጥቦች ዝምሮች ላ ይባሉ የሚችሉ አይደሉም። ስለዚህ እነዛ ሁለቱ ናቸው። እነዛ ምጋራቸውን ስጋቶች የጸጥታ ኃይሎ ይህን አቢውዝ እንዳያደርገው አለአግባብ እንዳይጠቀምበት፣ እንደዚሁም የአስቸኳይ ጊዜ አዋጁ የመፍትሄ አካል ሳይሆን እንዳይቀር፣ እንደዚሁም እንዳይባክን፣ እነዚህ ሁለቱ ስጋቶች ይቃልላሉ ወይም ደግሞ በተሻለ ሁኔታ እያዛሉ ብዬ ተስፋ እንድይዝ ያደረገኝ ያ ነው። ይሄ እንዳለ ሆኖ አንድ ሌላ ብዙ ጊዜ የሚነሳ ነገር ምንድን ነው ያለው በዚህ የአስቸኳይ ጊዜ አዋጁ መሰረት ህግና ስርአትን ለማስከበር የሚደረግን እንቅስቃሴ የሚቃወም ሀይል ይኖራል። ከዛ ከሚቃወም ሀይል ጋር በሚፈጠር ግጭት ምክንያት ቀውስ ይፈጠራል የሚል ስጋት አለ። ይሄ እንደዚህ አይነት ችግርን ያው ከወዲሁ ተጋፍተ ትፈታዋለህ እንጂ ዞሮ ዞሮ ለዛሬ ስድስት ወርም ለዛሬ አመትም ብታቆየው ምንድን ነው ፋይዳው? ሶ ያ ሌጂትሜት ያሳስባል። ሰዎች እንዲጎዱ አንፈልግም። አገሪቱ ውስጥ ትርምስ ባይፈጠርም ምንም ይሄ ሁላችንም ፍላጎት ነው። እኔም አድርጋም ሁላችንም ሸር የምናደረገው ኮንሰርን አሳስበናል። ነገር ግን ምንድን ነው ማለት እኔ ሌላ አማራጭ አይታየኝም። ህግና ስርዓት እንዳይከበር የሚፈልግ ወይ ሌላ ትርምስ ፈጥራለሁ የሚል ያው ፌስቡክ ላይም የነበሩ ዛቻዎችን እያየናቸው ነው ያለ ነው። ኢቭን እገሌ የሚባለው ህዝብ አለቀለትም የአስቸኳይ ጊዜ ከጸደቀ ብሎ ሚዝቱም አይተናል። እስኪ ከዛ በመለስ ያሉ ነጥቦች ነጥቦችና መንግስት ተጋፍቶት እንደሚሆን ይሆናል እንጂ ዳንኤል ቅብብላችሁ እንዲኖር ነው። ሌሎች ድምፆችን እናመጣለን። ተሰሚነት ያላቸው ግለሰቦች ብቻ ሳይሆን ተቋማትና የኢትዮጵያ አጋር አገሮች የሰጧቸውን ምላሾች ከመጽደቁም በፊት ያሳሰቡባቸውን እንመለከታለን። ከዚያ በፊት ግን የአርጋውን ድምፅ እናስቀድም። አርጋው ዳንኤል በተናገራቸው ላይ። አዎ እንግዲህ ይሄ የሰላም ማስከበርና ማረጋጋት የሚል ኮንቴክስት ሁልጊዜም በዛ ግባብ ውስጥ የሚመጣ ነገር የመፍትሄው አካል አይደለም። ይህንን የአስቸኳይ ጊዜ አዋጅ ለውይይትም በማቅረብ ይሁን በማጽደቅ እያሳየን አንድ ነገር ቢኖር ለድርድር ወይንም ሌሎችን አሳታፊ ለሆነ መፍትሄ በሩ ዝግ ነው ነው መልዕክቱ ባጭሩ። ሁለት ዘርፍ ያላቸው ችግሮች ገጥመውታል። አንደኛው በራሱ በፓርቲ ውስጥ የተፈጠሩ አለመግባባቶች እና ክፍሎች ሲሆኑ፣ ሌላኛው ደግሞ በሀገር አቀፍ ደረጃ የመገለልና የ የሀገሪቱ የለከለት ነገር ውስጥ አለመሳተፍ ችግር ወይም የሀገር ባለቤትነት ጥያቄ የሚያቀርቡ ሌሎች የፖለቲካ አካላት አሉ። ስለዚህ ከነዛ ጋር ተቀምጦ እንዲነጋገር የሚጠይቅ ነው እና ሁለቱንም በር ለመዝጋት የተሞከረው የጸጥታና የወታደራዊ እርምጃ በመውሰድ ነው። ይህ እግረ መንገዱንም የሚያሳየን ሀገሪቱን የበለጠ ጠንከር ባለ ማዕከላዊነትን መሰረት ባደረገና ወታደራዊ ሊባል በሚችል መንገድ ለመምራት ያለውን ፍላጎት ነው እና የሚቀጥለውንም መንገድ ያመላክተናል። ይሄ ሁሉ አደጋ ይታየኛል እኔ ከፊት ለፊት እየመጣ ነው። ነገ ረብሻ ይነሳል፣ ሰዎች ይገደላሉ፣ ሌሎች ሌሎች ነገሮች ይሆናሉ እና ወደ ጥሩ መንገድ እየሄድን አይደለም፣ ወደ ተሳሳተ መንገድ እየሄድን ነው። ድንገትም ነገር ከነገ ወዲያ ደግሞ ኢህአዴግ ተገዶ ይህንን ነገር ሊያነሳ ሁሉ ይችላል። ያን ጊዜ ደግሞ የበለጠ ሌላ ኪሳራ ነው የሚሆነው እና በእነዚህ በተለያዩ ዘርፎች ነው እኔ እየታየኛለሁ እና ምንም አይነት በጎ ነገር ከውስጥ የሚታየኝ ነገር የለም። መልካም ዳንኤል ወደ አንተ ልመለስ። ቀደም ብዬ እንደጠቆምኩት የተለያዩ ክፍሎች ገና በወጣ ሰዓታት ውስጥ ድምጻቸውን እያሰምነው ከመውጣቱም አስቀድሞ በተደጋጋሚ የተባሉ ነገሮች አሉ። የቅርቡን የኢትዮጵያን ትልቅ አጋር አገር ዩናይት ስቴትስን እንውሰድና ከፍተኛ እርዳታ የምትሰጠው አገር ያሳሰባት መሆኑን የዩናይትድ ስቴትስ ምክር ቤት የጊዜ ገደብ ሰጥቶ ሁኔታዎች የሚሻሻሉበትን የታሰሩ ሰዎችን በመልቀቅ የተጀመረው በእርግጥም የተሻለ የፖለቲካ አየር በአገሪቱ እንዲናኝ ለህዝብ ጥያቄ ሁነኛ እርምጃዎች እንዲወሰዱ የሚል ግፊት ሲያደርግ ቆይቶ ነበር። በትናንትናው ዕለት ለኢትዮጵያ ፓርላማ ግልጽ ደብዳቤ የጻፈው አምነስቲ ኢንተርናሽናል አሳዛኝና ኃላፊነት የጎደለው ብሎታል ዛሬ የጸደቀውን ህግ። መግለጫው አክሎም የኢትዮጵያ ምክር ቤት አባላት የህዝቦችን ቅሬታዎች ከማዳመጥ ይልቅ መሰረታዊ መብቶችን መገደቡን መረጡ ነው ያለው። ከፍተኛ ትችትም ነው። በእርግጥም አስቸኳይ ጊዜ አዋጅ የዜጎችን ህገ መንግስታዊ መብት መግፈፍ ከመሆኑ አንጻር ያረጋጋል የሚለው ያለፈው የቀደመው አስቸኳይ ጊዜ አዋጅ የፈየደው ነገር ባልተመዘነበት ለምን ይፈለጋል? እንደዚህ አድርገን ነው አሁን ምንድን ነው ለምሳሌ ከእንግሊዝና ከአውሮፓ ህብረት የእነሱን ለምሳሌ መግለጫ ስናይ የተጀመሩት የሪፎርም የማሻሻል የፖለቲካ ማሻሻል ሂደቶች የሚቀለብስ ወይም የሚያቆም እንዳይሆን አስተዋጽኦውን በጥንቃቄ ይደረግ የሚል አይነት ሀሳቦችን ያቀረቡት እኔ የሚስማማበት ኖርማል የሆነ ማለት ነው። የአሜሪካው ትንሽ ሎጂካልም አይደለም ምክንያቱም ኤምባሲ ሰራተኞችን ጠቅላይ ሚኒስትሩ ስልጣኔት መልቀቂያ ማስገባታቸው የተነገረበት ቀን የአሜሪካ ኤምባሲ የኤምባሲው ሰራተኞች ከአዲስ አበባ ውጭ እንዳትንቀሳቀሱ ሁሉ ብሎ ነው ማስጠንቀቂያ የላከው። እንደዛ አይነት አሳሳቢ ጸጥታ ሁኔታ አለ ብሎ መልሶ ግን የሚቀጥለው ቀን የአስቸኳይ ጊዜ አዋጅ የምታወጅን መቃወም ብዙም አብሮ መሄድ አይደለም። ምንድን ነው ዞሮ ዞሮ የአሜሪካው ኤምባሲ መግለጫ እኔ ብዙም እንትንም አይደለም ብዙም ሌላ ፖለቲካ አጀንዳም ያለው ነው የሚመስለኝ። እንደ አጠቃላይ ግን ምንድን ነው ይህንን የሚቃወሙ ሰዎች ታሳቢ የሚያደረጉት በዚህ በአስቸኳይ ጊዜ አዋጅ ጊዜ ውስጥ ህገ መንግስታዊ የሆነ ተቃውሞ የማሰማት ሰልፍ የማድረግ ወዘተ መብቶችን መንግስት አያከብርም፣ አይፈቅድም ከሚል መነሻ ነው በቅሬታ የቀረበ ነገር ማያያዝ ስላለብን። ምክንያቱም ቀለል አድርገን እንዳንወስደው በግልጽ ደብዳቤያቸውም ቀርቧል። ባለፈው የአስቸኳይ ጊዜ አዋጅ ህገወጥ ግድያዎችን ጨምሮ የተለያዩ ከባድ የሰብአዊ መብት ጥሰቶች መፈጸማቸውን ዘገበናል፣ ነው የሚለው የአምነስቲ ኢንተርናሽናል ቅሬታ። በቀደመው የተፈጸሙ በደሎች መኖራቸው ከታወቀ ዳግም መሰል ሁኔታ ሊጋብዝ የሚችል አንተም ራስህ ባመንከው ጭምር ለምን እንደ አማራጭ ይወሰዳል? ለምን ሌሎች አማራጮች አይታዩም? እንደዚህ ስጋቶች እኮ ፓርላማ ላይ ቀርበዋል። ማለት ዛሬ ውይይት ኑሮ ሙሉ እንትና አልኩትም፣ ነገር ግን ትናንትና ከትናንት ወዲያ በነበረው ድርጅታዊ ስብሰባ ላይ በሰፊው አንስተው እነዚህም ተዋይቶባቸው ረጅም ሰዓት ወስደው እና አብዛኞቹ የፓርላማ አባላት በተሰጣቸው መብትና ማራገጫዎች ረክተዋል። ዞሮ ዞሮ መጀመሪያ ያለፈው ጊዜ አስቸኳይ ጊዜ አዋጆች ላይ ምን ያክል ጥፋቶች ተሰርተዋል? ማል ጥፋቶች እንደሚሰሩ ገምታለሁ። ምን ያህል ተሰርተዋል የሚለው ሚዛኑ የለኝም። ነገር ግን ስህተቶች ተሰርተዋልና ስለዚህ እነዛ ስህተቶች አስተካክለህ ነው የምትቀጥለው እንጂ አንድ ጊዜ ስህተት ስለተሰራ ከዛ በኋላ ይሄ አንቀጽ ወይ ደግሞ ይሄ አሰራር ጭራሹን ይቀራል ማለት አይደለም። ለምሳሌ ፖሊስ አንድ ቀን መብት ጣሰና ከዛ በኋላ አገሪቷ ፖሊስ አይኖራትም ማለት አይደለም። ስጋታቸው ተገቢ ነው። ለስጋታቸው እነዚህ ስጋቶች ታሳቢ ያደረገ ይሁን ብለህ ይህንን ነው ማስተካከያ ወይ ማሳሰቢያ የምትጨምርበት፣ እንጂ የአስቸኳይ ጊዜ አዋጁን አስፈላጊ የሚያደርጉ ሌሎች ትላልቅ ችግሮች አሉ። ዝም ብለ በስብሰባ በምንም ማክፈታቸው የብሄር ግጭቶች አሉ፣ የሰዎች መፈናቀሎች አሉ፣ ብዙ ሰፋፊ ችግሮች አሉ። እነዚያን ችግሮች ለማስቆም አስቸኳይ ጊዜ አዋጁን ስታውጅ አላስፈላጊ ጥፋቶች እንዳይሰሩ ከዚ ፊት የተሰሩ ጥፋቶችም ከዚ ፊት ያልተሰሩ ጥፋቶች አዲስ አይነት ጥፋቶች እንዳይሰሩ ተገቢው ማሳሰቢያ ተሰጥቶበት ኢቨን አሁን ፓርላማም ሲወስን ድምጸ ተአቅቦም ተቃውሞዎችም ነበሩ። ይሄ ለኮማንድ ፖስቱ ለመለክቱ ህግ አስፈጻሚ አካልም ማስጠንቀቂያ ነው፣ ቢጫ መብራት ነው። ስለዚህ ይህን ታሳቢ አድርጎ ለተሻለ ይሰራል፣ ተስፋ እናደርጋለን። መልካም የአስቸኳይ ጊዜ አዋጅ የማስተዳደሪያ ዘዴ ወይም ስርዓት ወደ መሆን መቀየሩን ነው ቅሬታ የቀረበው። የሚነሱም ቅሬታዎች የሰው ህይወት መጥፋትን የመሰሉ ናቸው። የሚስተካከል ወይም ቀላል ተደርጎ የሚወሰድ ስላልሆነ ነው። ነገር ግን አርጋው ዳንኤል እንደሰማኸው ተመክሮበታል። እነኚህ ሁኔታዎች ታይተዋል። ፓርላማው ተነጋግሮበታል። ይሄንን መሰል ሁኔታ እንዳይፈጠር የታሰበበት ይመስለኛል ነው ያለው። የመጀመሪያው ነገር የዚህ አስቸኳይ ጊዜ አዋጁን አንድምታውን፣ ወይም ይሄ ኢንተርፕሬቴሽኑን መመልከት እኮ በጣም ነገሩን ግልጽ ያደርገዋል። አስቸኳይ ጊዜ አዋጅ ማለት የጸጥታ ኃይሉ ማናቸውንም እርምጃ በሚወስድበት በዛ የአስቸኳይ ጊዜ አዋጁ በተደነገገበት ማዕቀፍ ውስጥ የሚወሰዱ ግድያዎችን፣ አሰናዎችን ማናቸውንም የሰብአዊ መብት ጥሰቶችን የአይጠየቀኝነት ለሕግ አካላቱ ሽፋን የሚሰጥም ነው። አውቶማቲክ ነው። አንድ ሰው በዛ ወቅት ቢገደል የአስቸኳይ ጊዜ አዋጁን በመጣፍ ስለዚህ መቼም ወደፊትም ሊመጣ የሚችል የሕግ ተጠያቂነትን መከላከል የፖለቲካ ኃይሉ ይህን ትዕዛዝ የሚሰጠውም አካል የመከላከል አንድ ዓላማ ያለው ሕግ ነው። ስለዚህ እኔ የማየው ሰዎችን ለመግደል ወይም ሰዎችን ለማፈን የፈለገው አካል ራሱን ከተጠያቂነት ለማዳን ይህንን ሕግ ጠረጴዛ ላይ ማስቀመጥ አለበት፣ ማጸደቅ አለበት። ይሄን ነው ሲደረግ የነበረው እና የዜጎችን የዕለት ተዕለት ኑሮ ደህንነት ለመጠበቅ ምናምን የሚለው እኔ አይመስለኝም። ምክንያቱም ያለአስቸኳይ ጊዜ አዋጁ ሰዎች በተሻለ መረጋጋት፣ ምንም እንኳን በሀገሪቱ አጠቃላይ የጸጥታና የአጠቃላይ ፖለቲካ ውጥረት ቢኖርም የዕለት ተዕለት ነገራቸው ሳይስተጓጎልም የተካሄደበት ጊዜ አለ። ይህንንም ችግር ደግሞ በተወሰነ መልኩ አሁን ባለው የጸጥታ ኃይል በመደበኛው የጸጥታ ኃይል ማስከበር ይቻላል። እነሱ ማስከበር አይቻልም ወይም የማይቻልበት ደረጃ ደርሷል። የሚቻልበት ደረጃ አለ። ለዚህ ደግሞ የፖለቲካ መፍትሄዎች መቅረብ አለባቸው። እነዛን የፖለቲካ መፍትሄዎችን ለውይይት፣ ለርዕስ እንኳን አያነሱት። የኢትዮጵያ መፍትሄ የኢትዮጵያን ችግር ጉዳይ ሁሉም ፈተው ኢህአዴግና ኢህአዴግ ብቻ ነው ከዚህ በኋላ ስለዚህ በዚህ መንገድ ተሄዶ የት ይደረሳል? ይሄ መንገድ ወደ የሚቀጥለው ሌላ ወደ አፋፍ ነው እየወሰደ ነው፣ ወደ ሌላኛው ጫፍ ነው እየወሰደ ነው ያለው እና ይሄ የህግ አንቀጾች ምናምን ጉዳይ አይደለም፣ ጠቅላላ የአቅጣጫ ጉዳይ ነው፣ አቅጣጫ ነው። እኔ ከአስቸኳይ ጊዜ አዋጁ ላይ አንድ አንቀጽ ሁለት አንቀጽ አንስተን ብንከራከር ትርጉም ያለው አይመስለኝ። አጠቃላይ ኢህአዴግ ይህን ችግር ሀገሪቱ የገባችበትን ችግር እንዴት መፍታት ፈለገ? ስለዚህ የኃይል እርምጃ መፍትሄ አይደለም፣ የፖለቲካ መፍትሄ ነው የሚያስፈልገው። እስረኞችን መፍታት የፖለቲካ መፍትሄ አንድ አካል ነው። አዎ የመጀመሪያው፣ ግን ደግሞ ገና ያልተነኩ ብዙ እርምጃዎች አሉ። እነዛን እርምጃዎች ፓርቲ ወስዳለሁ ብሏል። አድረሱ ምን ምን እንደሆኑ ገና አላወቅም። እነሱንም ማየት አለብን። ቀርበው አገሪቱ ውስጥ ህዝቡ በይፋ እየገለጸ ያለው ቅሬታ አለ። በይፋ የሚፈልገውን ነገር ተናግሯል። ህዝቡ የሚፈልገው ለውጥ ነው። ህዝቡ የሚፈልገው ይወክለኛል የኔ ነው የሚለው የፖለቲካ አስተዳደር እንዲኖር ነው። ኢህአዴግ እስከዛሬ ሀያ ሰባት አመት ያህል ቆይቷል። በዚህ ጊዜ ውስጥ ያገኘባቸው ዘመናት ነበሩ። አሁን ግን የህዝብ ሁንታ የለውም። ስለዚህ በሩን ክፍት አድርጎ ለሀገሪቱም ለራሱ ለድርጅቱም ክብር በሚመጥን መንገድ ይህንን መንገድ ማመቻችል አለበት። ባይነ መልካም የዕለቱን ምናልባትም የሰዓቱን ማለት ይቻላል ትኩስ ዜና ተከትሎ በአነጋጋሪው የአስቸኳይ ጊዜ አዋጅ መጽደቅ ዙሪያ ነው ክርክራችሁን ያደረጋችሁት። ስድስት ወር የሚዘልቅ አስቸኳይ ጊዜ አዋጅ ተደንግጓል። ገንቢ ክርክራችሁ አሳሳቢ የሆኑ ነገሮች በተሻለ ብርሃን እንዲታዩ የማድረጉ ንግግር ይቀጥላል ብዬ አስባለሁ። ለሁሉም እንግዶቼ አርጋዋሽኔ ኔ ከዚህ ከዩናይት ስቴትስ፣ ዳንኤል ብርሃኔ ከአዲስ አበባ ሁለታችሁንም አመሰግናለሁ። የጋዜጠኝነት ሙያ ከሚጠይቀው ባሻገር በዜግነትም ጭምር በተለየ ፍላጎት ተሳትፏችሁ እንደሚቀጥል አድርጋለሁ። መልካም ቀን፣ መልካም ምሽት። እኔም አሉላን አርጋውና ዳንኤልን ላመስግን።